መዝሙር ምዕራፍ ሃያ አንድ አቤቱ በኃይልህ ንጉሥ ደስ ይለዋል፣ በማዳንህ እጅግ ሐሴት ያደርጋል። የልቡን ፈቃድ ሰጠኸው፣ የከንፈሩንም ልመና አልከለከለኸውም። በበጎ በረከት ደርሰህለታልና ከክቡር ዕንቁ የሆነ ዘውድን በራሱ ላይ አኖርህ። ሕይወትን ለመነህ ሰጠኸውም፣ ለረጅም ዘመን ለዘላለሙ። በማዳንህ ክብሩ ታላቅ ነው፣ ክብርንና ምስጋናን ጨመርህለት የዘላለም በረከትን ሰጥተኸዋልና፣ በፊትህም ደስታ ደስ ታሰኘዋለህ። ንጉሥ በእግዚአብሔር ተማምኖአልና፣ በልዑልም ምሕረት አይናወጥም። እጅህ የጠላቶችህን ሁሉ ታግኛቸው፣ ቀኝህም የሚጠሉህን ሁሉ ታግኛቸው። በተቈጣህም ጊዜ እንደ እሳት ቶን አድርጋቸው። እግዚአብሔር በቍጣው ያጠፋቸዋል፣ እሳትም ትበላቸዋለች። ፍሬያቸውን ከምድር ዘራቸውንም ከሰው ልጆች ታጠፋለህ። ክፋትን በአንተ ላይ ዘርግተዋልና የማይቻላቸውንም ምክር አሰቡ። ወደ ኋላቸው ትመልሳቸዋለህ፣ ፍላጻን በፊታቸው ላይ ታዘጋጃለህ። አቤቱ በኃይልህ ከፍ ከፍ በል ጽናትህንም እናመሰግናለን እንዘምርማለን።